በኦሞ ወንዝ ላይ የሚገነባው 1870 ሜጋዋት ኤሌክትሪክ ኃይል ያመነጫል ተብሎ የሚጠበቀው ግልገል ግቤ 3 ግድብ በኬንያ የቱርካና ወንዝ ላይ አሉታዊ የሆነ ተጽዕኖ ይኖረዋል በሚል የአካባቢ ጥናት ሳይንቲስቶችና መንግሥታዊ ያልሆኑ ተቋሞች የሚያሰሙት ስጋት ሁለቱን አገሮች እያከራከረ ይገኛል። የኢትዮጵያ መንግስት ግድቡ በቱርካና ወንዝ ላይም ሆነ አካባቢ በሚኖሩት ህብረተሰብ ላይ ጉዳት እንደማያደርስ፣ ግድቡ ከተጠናቀቀም በኋላ ኬንያ ከኃይሉ ምንጭ ተጠቃሚ ትሆናለች የሚል ጠንካራ አቋም ይዘዋል። የኬንያ ባለስልጣናት እና የተፈጥሮ ጥበቃ ተሟጋቾች ግን ግድቡ የቱርካናን ሐይቅ አድርቆ ለድርቅ ረሃብና ግጭት ያስከትላል በሚል ነው የሚከራከሩት። የሁለቱም ሀገራት መንግስታት ይህንን ልዩነት በድርድር ለማስወገድ ቢሞክሩም ውጤት ላይ መድረስ እንዳልቻሉ በመገናኛ ከፍተኛ ብዙኃን የወጡ ዘገባዎች ያሳያሉ። በኬንያ መንግስት ለችግሩ መፍትሄ ለመፈለግ ዳግም ከኢትዮጵያ ጋር ድርድር እንደጀመረ የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ መናገራቸውን ስታር የተሰኘው የኬንያ የዜና አውታር ዘግቦታል። የኢትዮጵያ መንግስት አቋም የሚተቹ ድርድሩ ተጀምሮ ሳይጠናቀቅ የግድብ ስራ መጀመር ማለት ለድርድሩ አቂሟን ለማጎልበት ነው በሚል ፕሮጀክቱ ከተጀመረ በኋላ የሚደረገው ድርድር ምን አይነት ድርድር ሊሆን ይችላል? ሲሉ ይተቻሉ። አቶ አበበ አይነቴ የ የኢትዮጵያ የውጭ ግንኙነት እና ስልታዊ ጥናት ማዕከል የፖለቲካ ተንታኝ እንደ አካሄድ ድርድር መደረግ ያለበት ከጅምሩ መሆኑ ቢጠቅሱም ትችቱ ትክክለኛ እንዳልሆነ ይናገራሉ። እኔ እንደ ባርጌኒንግ ፖይንት መታየት አይችልም። እንግዲህ ከኢትዮጵያ አጠቃላይ ከጎረቤት ሀገሮች በተለይ ከድንበር ተሻጋሪ ሀብቶች ጋር አጠቃቀም ላይ እና ኢትዮጵያ የምትከተለው የውጭ ፖሊሲ መጸብራቅ ነው። እዛ ላይ ፖሊሲው ላይ የተቀመጠው ነገር ምንድን ነው? የጋራ ተጠቃሚነትን መርህ መሰረት ያደረገ ነው የምንለው ጊዜ ላይ የነበሩ ግድቦች መሰረታቸው ኢትዮጵያን ጠቅሞ ኬንያን ለመጉዳት ሳይሆን ሁለቱም ወገን ህዝቦች እኩል ተጠቃሚ የሚያደርግ ስምምነት ላይ መድረስ እና ስምምነቱ ይህንን ተቀበል በሚል ሳይሆን በዲሞክራሲያዊ መርህ ማለት ነው። በድርድር በውይይት ከመጀመሪያው እስከ መጨረሻው ድረስ ያለ ሂደትን መከተል ነው። ይሄ በኢትዮጵያ የውጭ ጉዳይ ፖሊሲ እና ስትራቴጂ ዶክመንት ላይም ተቀምጧል። በየትኛው መልኩ የባርጌኒንግ ቺፕ የመጠቀም በሌላው ላይ ተጽዕኖ የማድረግ ፍላ ፍላጎት ይህንን ለማድረግ የሚያስችል ስትራቴጂም አይከተልም። ስለዚህ የግድቡን ግንባታ ተከትሎ እየተፈጠረ ያለው ግርታና ብዥታ የተወሰኑ ፍላጎት ያላቸው የተሳሳተ መረጃ በማሰራጨታቸው ነው ይላሉ። እንግዲህ ግልገል ጊቤ አንድ ጀምሮ እስካሁን ግልገል ጊቤ አራት ደርሰዋል። ምናልባት በእነዚህ ሂደቶች ሁሉ ግርታዎች፣ ብዥታዎች ነበሩ። እነዚህን ሁሉ በውይይትና በድርድር ነው እያጠረ እዚህ ላይ የተደረሰው። አሁንም ያለው ነገር በውይይትና በንግግር የማይፈታበት እንደተባለውን በኬንያ በኩል ካለ የሚፈጠሩ ግርታዎችና ብዥታዎች በመንግስት በኩል የሚፈጠሩ ሳይሆን ሌሎች ኢንተረስት ግሩፕ የሚያመጣቸው ሪፖርቶች፣ የሚያሰራጫቸው መረጃዎች የተሳሳቱ ከመሆናቸው አንጻር የተሟላ መረጃ ካለማግኘት ሊመጡ የሚችሉ ሊሆኑ ይችላሉ። በኢትዮጵያ በኩልም እንደዚህ አይነት ብዥታዎች ሊኖሩ ይችላሉ። በኬንያ በኩልም እንደዚህ አይነት ብዥታዎች ይኖራሉ። ትልቁ ቁም ነገር በሁለቱ በኩል ያሉ መንግስታት ተቀራርበው መነጋገርና መተማመን፣ ችግርን በውይይት መፍታት ተቻሉ ድረስ ብዙ የከፋ ነገር የሚሆን አይመስልም። ያለፉ ጊዜያት ሂደትም የሚያሳየው ሆነ ወደፊት ተጠናክሮ የቱርካና ሐይቅ በበረሃ የሚገኝ ሲሆን በአካባቢው ለሚገኙት አርብቶ አደሮች እና በዚያ ለሚኖሩ ወደ ሶስት ሚሊዮን የሚጠጉ ሰዎች ጥቅም እንደሚሰጥ ይነገራል። በሌላ በኩል ግን የኬንያ መንግስትም ይህን ችግር ታሳቢ ቢያደርግም ከኢትዮጵያ የኤሌክትሪክ ኃይል ለመግዛት ውል እንደተፈራረሙ፣ ሁለቱንም አገር በኤሌክትሪክ ኃይል ለማገናኘት ፕሮጀክቱን በገንዘብ እየረዳ ያለው የዓለም ባንክ መረጃ ያሳያል።